ኢህአደግን ማን እንደሚመራው ይኑር አይኑር አላውቅም። የህወሓትና የኢህአደግ ነባር አባል አቶ ስብሃት ነጋ ናቸው ይህንን ያሉት። በሌላ በኩል ደግሞ ኢህአደግ መኖር ብቻ ሳይሆን አገርንም እየመራ ያለና ለውጥን ወደ ህዝብ አሻግሮ ከህዝብ ድጋፍ የተቸረው ግንባር ነው ሲሉ የኢህአደግ የሕዝብና የውጭ ግንኙነት ኃላፊ አቶ ሳዳት ነሻ ገልጸዋል። ተንታኞችና ተቃዋሚ ወይም ተፎካካሪ ፓርቲዎች አገሪቷን የሚመራት ኃይል የለውጥ ኃይል ሲሉ ነው የሚሰሙት እንጂ የኢህአዴግ መንግሥት እያሉ አይደለም። አቶ ስብሃትን እና አቶ ሳዳትን ባልደረባችን በትረ ስልጣን አነጋግሯቸዋል። አቶ ሳዳት ይጀምራሉ። የለውጥ ኃይሉ ማን ነው የሚለውን ማየት ጥሩ ይመስለኛል። የለውጥ ኃይሉ ሌላ ኃይል አይደለም፣ ከሌላ ቦታ የመጣ ወይ አዲስ የተፈጠረ ሳይሆን በኢህአዴግ ውስጥ የቆየ የኢህአዴግን አቋም በሚገባ የሚያቅ የሚመራ ነገር ግን ኢህአዴግ ከደረሰበት እና አገሪቷ ከምትፈልገው ለውጥ አንጻር በግልጽ ለውጡን ሊያስኬድ የሚችል ከኢህአዴግ አብራክ የተፈጠረ ኃይል ነው የለውጥ ኃይል የሚባለው። ስለዚህ የለውጥ ኃይሉና ኢህአዴግ አንድና ያው ናቸው። የኢህአዴግ ሊቀመንበር ክቡር ጠቅላይ ሚኒስትር ናቸው። የለውጥ ኃይል ማለት ክቡር ጠቅላይ ሚኒስትር ነው በዋናነት። አመሰግናለሁ። ባለፉት ሳምንት መቀሌ በነበርንበት ሰዓት የኢህአዴግ ህወሀት ነባር አባል የነበሩ አቶ ስብሐት ነጋ በዚህ ጉዳይ ላይ ተጠይቀው የሰጡትን አስተያየት እስኪ ላስቀድምና የእርስን ሀሳብ ልቀበል። አቶ ሳዳት እንዲህ ብለው ነበረ። አቶ ስብሐት ኢህአዴግ ተዳክሟል፣ በሁለት ሺ ስምንት ዓመት የታወጀ ነው። የደከምንባቸው አመለካከቶች ተነጥረው ተቀምጠዋል። ኢህአዴግ ያስቀምጠው ነው የምናገረው፣ ያለው የስርዓታችን ጠንቅ ነው። በጣም እንጠንቀቅበት ያልናቸው ነገሮች ለምሳሌ የብሄር አክራሪነት፣ የሃይማኖት አክራሪነት፣ ሁለተኛ ሙስናና ብልሹ አሰራር የሚለበ ሌላው ብሔራዊ ድርጅቶቻችን በመካከላቸውም የዲሞክራሲያዊ ግንኙነት እየተዳከመ ነው። መልካም አስተዳደር ጎላዋል። በስርዓት ባለው መንገድ ይህ በፍጥነት በጥልቀት እንድታደስ ነው። ሌላው በህገ መንግስቱ አካባቢ ብት ሰብዓዊ መብት ጉዳይ ይህም ስርዓት ባለው መንገድ ተራግፍናል ወይ? ይሄ በፍጥነትና በጥልቀት እናስወግድ ተብሎ ፕሮግራም ተይዘ ነበር። ለዚህ ነው ተዳክመዋል ያልኩት። አቶ ሰዳት ኢህአዴግ ደካማ ነው በአሁኑ ወቅት ከሰባት ስምንት ወራት በፊት በጥልቅ ታድሶ በጣም ፈጣን የሆነ የለውጥ ስርዓቶችን ዘርግተን ለውጦችን ማምጣት አለብን የሚል በጥልቅ ታድሶ በደንብ ተቀምጧል። ከዛ ተነስቶ የተዳከመውን ኢህአዴግ ወይም የነበረውን ችግር በለውጥ አመራሩ እንዲፈታ አቅጣጫ አስቀምጦ በመግባባት መድረኩ ተጠናቋል። ከዛ ወዲህ ምንም ጥርጣሬ የለውም አቶ ሰባት እንዳሉት ኢህአዴግ በነበረው ማለትም ከለውጥ በፊት በነበረው ሂደት ተዳክሟል። አገርንም አዳክሟል፣ ለችግር ዳርጓል። ምንም ጥያቄ የለውም። ከዛ ወዲህ ግን ችግሩ መነሻው የቱ ጋ ነው የሚለውን በደንብ አንጥሮ ከለየ በኋላ የማስተካከያ እርምጃዎች ወስዷል። ከማስተካከያ እርምጃዎች በኋላ ግን ኢህአዴግ ተዳክሟል የሚል ግምገማ የለም። ኢህአዴግ አሁን ባለው ሁኔታ የነበሩ ችግሮችን በደንብ በጥልቅ ታድሶ የተለዩ ችግሮችን ምናልባትም፣ ከዚያም በላይ ከሚጠበቀው በላይ ኤክስፔክት ከሚደረገው በላይ ጥሩ እንቅስቃሴ እያደረገ ነው የሚል ነው ያለው። እኔ ከሌለሁበት ኢህአዴግ ይዳከማል በሚል እሳቤ ካልሆነ በስተቀር ኢህአዴግ ተጠናክሮ እየሄደ ያለ ለውጥን እያመጣ በለውጥ ሀይል እየተመራ ያለ ድርጅት ነው። አቶ ሳዳት ውስጠ ዴሞክራሲ፣ የውስጠ ፓርቲ ግንኙነት በአራቱ ፓርቲዎች መካከል ስላለው ማለት ነው። በተለይ በተለይ ኢህአዴግ ስራ አስፈጻሚው ዶክተር አብይ የሚመሩት ስብሰባ አቶ ስብሀት ኢህአዴግ ለመሆኗል ወይ ለሚለው እንደዚህ ብለዋል አቶ ስብሀት አብዮታዊ ዲሞክራሲ ይለወጥ አልተባለም። ዲሞክራቲክ ዴቨሎፕመንታል ስቴት ይለወጥ አልተባለም። ዲሞክራቲክ ዴቨሎፕመንታል ስቴት ለኢትዮጵያ አስገራሚ ድል ያመጣ ነው፣ የተአምር ተአምር ነው ዓለም የተናገረለት ይህም ይለወጥ አላል። ሰላም የሚፈጠረው በዲሞክራሲያዊነትና በልባት ብቻ ነው። አቶ ሳዳት፣ እነዚህ ሁለት ነጥቦች አብዮታዊ ዲሞክራሲና ልማታዊ መንግስት የኢህአዴግ መሰረቶች እንደሆኑ ይታወቃልና ምን ማለት ይችላሉ? አሁን ባለው ሁኔታ ልማታዊ ዲሞክራሲ መስመርን የለቀቀ ኢህአዴግ የለም። በልማትም በዲሞክራሲም ያስፈልገናል በሚለው ከዚህ በፊት በተቀረጸው መልክ ነው እየሄደ ያለው። አብዮታዊ ዲሞክራሲ የሚለው ከዚህ በፊትም እንደ ርዕዮተ ዓለም የተያዘ አይደለም። ርዕዮተ ዓለሙ ልማታዊ ዲሞክራሲያዊ መንግስት መስረት ነው። የተቋማትም ጉዳይ ቢሆን ከዚህም ይመነጭ ነው። ኢህአዴግ ስራ አስፈጻሚ ሁሉም ባለበት ማለት በሚገባ መክሮ አስፈላጊነቱና ለሀገር ያለው ጠቀሜታ በሚገባ ከተለየ በኋላ ነው ውሳኔ ላይ የተደረሰ። ተግባራዊ የሆነውም ያ ውሳኔ ነው። ከኢህአዴግ ስራ አስፈጻሚ ውጪ ተግባራዊ የሆነ ውሳኔ የለም። ለምሳሌ ቴሌን ብንወስድ በከፊል ለግሉ ባለ ሀብት፣ በተመረጠ መልክ ለግሉ ባለ ሀብት የሚተላለፍበት ሁኔታ መመቻቸት አለበት። ዲቴል ጥናቱ ቀርቦ ማለት አዋጭነቱ ቀርቦ አስፈላጊነቱ ቀርቦ መተማመን ከተደረሰ በኋላ አየር መንገድ በዚህ መልክ ነው የታሰበ። ሌሎች ተቋማትን በዚህ መልክ ነው የታዩት። ሌሎች በተደጋጋሚ በሚዲያ ሲገለጹ የነበሩ ማብራሪያም ሲሰጥባቸው የነበሩ ማለት ነው። አቶ ሳለት ግልጽ ለመሆን አቤታዊ ዴሞክራሲ ግን የጋራ መግባባት የነበረበት አይደለም ነው ያሉኝ። አቤታዊ ዴሞክራሲ በፊትም ነበረው አልነበረም የሚለውን በደንብ ማየቱ ጥሩ ነው የሚመስለው እሱ ቀጣይ በሚገባ መፈተሽ ያለበት ነው። አሁን ስለ አብዮታዊ ዲሞክራሲ ሳይሆን ስለ ልማታዊ ዲሞክራሲ መስመር ልማታዊ ዲሞክራሲ መስመር እንደ መስመር ስናወራ ስለ ልማታዊ ዲሞክራሲ መስመር ነው የምናወራ። ገባኝ። አብዮታዊ ዲሞክራሲ ግን ኢህአዴግ የራሱ ምልክት ሆኖ የቆየበት ጊዜ ስለነበረ አሁን ያለው የለውጥ ሀይል ግን አብዮታዊ ዲሞክራሲን ልክ እንደ ልማታዊ ዲሞክራሲ አክብሮ ወይም ተቀብሎ የሚተገብረው ፖሊሲው አይደለም ወደሚለው አዝማሚያ እየሄድን ነው ማለት ነው። እዛ ድምዳሜ ላይ አልደረስንም። ልማታዊ ዲሞክራሲ መስመሩ በሚገባ አለ። አብዮታዊ ዲሞክራሲ መስመር የማስፈጸሚያ ነው። እዚህ ላይ ሰፊ ውይይቶችና በቀጣይ የሚታዩ ሂደቶች ሊኖሩ ይችላሉ። እሺ፣ አመሰግናለሁ። ወደ አቶ ስብሐት ልመልሶት ኢህአዴግን፣ በተመለከተ መቋጫው እንደዚህ የሚል ግምገማ ላይ ደርሰዋል። ጠየቅኳቸው ለመሆኑ ኢህአዴግ የሚባል አሁን ያለበት ሁኔታ ምን ይመስላል ብያቸው፣ አቶ ስብሐት እንዲህ አሉኝ። ማን እንደሚመራ ያለ ኢህአዴግ አመራር መኖሩም አለመኖሩም የለም አልልም አለም አልልም ለማለት አልችልም። በጥያቄ ብቻ ድማ የኢህአዴግ አመራር አለ ወይ ማለት በምንድን ነው የምልካው? አለ ወይ የለም? እነዚህ ባልኩ አራቱ ኢህአዴግ ጠላቶች ብሎ ያስቀመጣቸው እነዚህ አጽድተ ነው ኢህአዴግ የተዋጣለት ሆነው የሚለው ኢህአዴግም ነበር በህይወቱ ሙተዋል ማለት አይደለም። ግን ጎልብቶ ጸድቶ ቀጣይነት ያለው መቋረጥና ኢኩቴብል የሆነ ልማት ያመጣ እነዚህን ማስወገድ አለበታለን። ተወግደዋለሁ ወይ? ያልተወገዱም ህገ መንግስቱ እየሰራ ነው እየሰራ አይደለ? መለኪያ እኮ አለ ወይ ኢህአዴግ አለ ወይስ የለም የሚለው ኳንቲቴቲቭ የሆነ መለኪያ አለው። እና ህዝቡ በዚህ ይለ ህዝብ ዳኝነት ከመስጠቱ በፊት ኢህአዴግ አለ፣ አመራሩስ አለ የሚል ነው ጥያቄው። አቶ ሳዳት ይቀጥሉ። መልካም በእኛ ግምት ኢህአዴግ አለ። መኖር ብቻ ሳይሆን አገርን እየመራ ያለ ድርጅት ወይም ግንባር ነው። ማን ይመራዋል የሚለው ይታወቃል የሚመራው የኢህአዴግ ምክር ቤት አመራር የኢህአዴግ ምክር ቤት አባል አንድ ላይ ተሰብስቦ ሊመራው የሚችለውን የለውጥ ኃይል የኢህአዴግ ሊቀመንበር፣ ኢህአዴግ ምክትል ሊቀመንበር፣ በየደረጃው ያለ የኢህአዴግ አመራርና በስራ አስፈጻሚ በምክር ቤትም ከዛም በታች በተዋረድ ያለው መዋቅር ዘርግቶ አጽድቆ ነው እየተመራ ያለው። ኢህአዴግ የመከነ ድርጅት አይደለም ወይም የጠፋ ድርጅት አይደለም። ኢህአዴግ በራሱ ለውጥ እያመጣ ያለ ለውጥን ወደ ህዝብ አሻግሮ ከህዝብ ድጋፍ የተቸረው ከህዝብ ስንታ ያገኘ አመራር ያለው እና በዛ እየተመራ ያለ ድርጅት ነው። ጎልብቶም እየወጣ ያለ ድርጅት ነው። ዋናው ችግር የአመለካከት ችግር ይመስለኛል። ሁለተኛው እኔ ካልምራውት ካልወሰንኩለት ኢህአደግ የሚባል ነገር እኔ ውጭ ሊኖር አይችልም ከሜል አስተሳሰብ የሚመጣ ነው። በተለይ ከውጭ ሀገር የገቡ ተቃዋሚዎች፣ ጽንፈኞችና አሸባሪዎች ብሎ ምክር ቤቱ የፈረጃቸው በኋላ ሳኔው ሲያነሳ አዋጁ ሲቀለበስ የተካሄደበት መንገድ አቶ ስብሐት ጥርጣሬም እንዳለባቸው ተናገሩን። ማን ነው ምሕረት የሰጣቸው የሚለው አቶ ስብሐት እንዲህ አሉ። እኔ የሰማሁት መጀመሪያ ኤግዚኪቲቭ ወሰነ። ከወሰነ በኋላ ነው ወደ ፓርላማ የቀረው ነው የሰማሁት። የሰማሁት ስህተት ከሆነ ተሳስቻለሁ እና ይሄ መሆን የለበትም ነው እኮ ተቃዋሚ ፓርቲዎችም ህገ መንግስታቸው መሰረት አድርገው ለመስራት እስከሆነ ድረስ የሚሞጡት ህገ መንግስታችን መጥቀስ የለበት የሚል ስሜት ማሳደር አለባቸው። መታረም አለበት። ህገ መንግስት አይጣል ይቀጥሉ። አቶ ሰራት መልካም። በኢህአዴግ የጥልቅ ተሃድሶ ግምገማ አንደኛው የታየው ሰፊ የጸረ ዴሞክራሲ ስራዎች ወይም ተግባራት እንደነበሩ በደንብ ተገምግሟል። ይሄ ደግሞ ልንገነባው ያሰብነው ሲጀመር ና ሲጀምር ኢህአዴግ የተቋቋመበትን የዲሞክራሲ ባህሪ እየሻሩ ለችግር የዳረጉ እንደሆኑ በሚገባ ታይቷል። ስለዚህ በዚህ መልክ ከሄድ የነበረው እንቅስቃሴ መቆም መቻል አለበት። በዚህም ዙሪያ ለውጥ ማምጣት አለብን። ስለሆነም የህግ ማዕቀፉን ጠብቆ የህግ ማዕቀፉን ጠብቆ ከዚህ በፊት ሲደረጉ የነበሩ ዝንባሌዎች መታረም መቻል አለበት። ህገ መንግስቱን ጠብቆ መታረም መቻል አለባቸው በሚል መልክ በሚገባ ተገልጿል። ከዚህ በመነሳት በኢህአዴግ በራሱ አንድ ይሄ አቋም ነበረ። ሁለተኛ ይሄ ህገ መንግስቱን ጠብቆ የምህረት አዋጅ ተዘጋጅቶ ምህረት ተደርጓል። ምህረቱ ህገ መንግስታዊ መሰረቱን እየጣሰ አይደለም። አቶ ሳላት ነው አቶ ስባት እያሉ ያሉት ሚኒስትሮች ምክር ቤት ነው ለተወካዮች ምክር ቤት ረቂቅ አዋጁን ያስተላለፈለት። ስለዚህ ህግ አውጭው ግን ምክር ቤቱ እንጂ ሚኒስትሮች ምክር ቤት አይደለም። እና ህገ መንግስቱ ተጥሷል የሚሉት በዛ ዙሪያ ነው ለማለት ፈልጌ ነው። በእኛ በኩል በዛ የተጣሰ የለም። ሚኒስትሮች ምክር ቤት ቀድሞ ሊወያይ ይችላል ግን አቅጣጫ አልሰጠ። የህዝብ ተወካዮች ምክር ቤት ተጠሪነቱ ለማን እንደሆነ ይታወቃል። አምኖበት መክሮ ተከራክሮ ነው ያጸደቀው። ስለዚህ ውይይቶች አቅጣጫ የፈጻሚው አካል ወይም የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት አቅጣጫ ሰጥቷል፣ ስለሆነም ህገ መንግስት ተጥሷል የሚል ግምገማ የለንም።